ኢየሱስ ክርስቶስ የልደት ቀን እንደ ጎርጎሳዊ ዘመን በዲሴምበር 25 የሚውለው በኢትዮጵያ አቆጣጠር ታኅሳስ 15 በመላው ዓለም በታላቅ ድምቀት እንደሚከበር ይታወቃል። ይህ ዕለት በሀገሪቱ እንዴት ነው የሚስተዋለው ለሚለው ቅኝት በማድረግ ካርዲናል አቡነ ብርሃነ ኢየሱስ ስራፌል ሊቀ ጳጳሳት ዘካቶሊካውያን ያስረዱት በመጀመሪያ ደረጃ የጌታችን የኢየሱስ ክርስቶስን ልደት እኛ በኢትዮጵያ የምንገኘው ካቶሊካውያን ሁለት ጊዜ አናከብርም። አንድ ጊዜ ነው የምናከብረው። እሱም ከኦርቶዶክስ ወንድሞቻችንና እህቶቻችን ጋር በመሆን ታኅሳስ 29 የሚከበረውን ነው የምናከብረው። ዘንድሮ እንዲያውም ታኅሳስ 28 ነው የምናከብረው ፋሲካንም እንደዚሁ ነው። ጵራቅሊጦስንም እንደዚሁ ነው። እንዲሁም ደግሞ የእመቤታችን በዓላትንም እንደዚሁ ነው የምናከብረው። በጎርጎሮሳውያን አቆጣጠር ያው የቀን ቆጠራውም የተለየ ነው። ዓመተ ምሕረቱም የተለየ ነው። እነሱ የሚያከብሩት በፈረንጆች ታኅሳስ 25 ወይም ዲሰምበር 25 ነው። በመላው ዓለም ማለት ነው። በኢትዮጵያ በርካታ የውጭ ዜጎች ካቶሊካውያን ስለሚገኙ እንዴት እንደሚስተናገዱ ካርዲናሉ በማያያዝ እዚህ ኢትዮጵያ ውስጥ የሚያከብሩም አሉ። እነሱ ግን የውጭ ዜጎች ናቸው። በተለይ ከአውሮፓ፣ ከአሜሪካ፣ ከአፍሪካ፣ ከእስያ እንዲሁም ከአውስትራሊያ የመጡና በብዙ ዓለም አቀፋዊ በሆኑ ድርጅቶች ውስጥ የሚሰሩ ዲሰምበር 25 የጌታችን የመድኃኒታችን ክርስቶስን በዓለ ልደት ያከብራሉ። በቅርቡ የቫቲካኑ ፖፕ ፍራንሲስ በአፍሪካ ጉብኝት አድርገው ከዚህ ከያዝነው ነው የታሳስ ወር የጀመረ በአዋጅ መልክ መልእክት ያስተላለፉትን አብሯቸው የተጓዙት ካርዲናል ብርሃን ኢየሱስ ሲያስረዱ፣ ገና ከሮም ከመምጣታቸው በፊት እሳቸው ምን ብለው አውጀው ነበረ? ልክ ከዚህ ከታሳስ መግቢያ ጀምሮ እስከሚመጣው ዓመት ታሳስ ድረስ ዓመቱ ልዩ የምህረት እዩ በልዩ ዓመት ይሁን ብለው አውጀዋል። ይህንን የሚያወጁት በመጀመሪያ ደረጃ ለካቶሊካውያን ምእመናን ነው። ለምን ቢባል የጌታን ምሕረት ሁላችን በህብረት ሆነ መለመን አለብን። በዓለም ላይ የምንሰማው ጥሩ አይደለም። ጦርነት አለ፣ ስደት አለ፣ እንዲሁም ደግሞ መተጋገዝ የለም። ድሃውና ሀብታሙ እየተራራቀ ነው። በእንዲህ አይነት እኛ እግዚአብሔር ምህረት ካልለመን ውጤቱ ሊብስ ይችላል። የጎርጎሳውያን ገና በካቶሊካውያን በናዝሬት ትምህርት ቤት እንዴት ዕለቱ እንደሚታይ ርዕሰ መምህሩ በትረ ፍስሐ እና ተማሪዎቹም እንዴት ከወላጆቻቸው ጋር እንደሚያሳልፉት ይገልጻሉ። እንደተለመደው ይህ ትምህርት ቤት የኢትዮጵያኖች ትምህርት ቤት ነው። ለኢትዮጵያኖች የተመሰረተ ትምህርት ቤት ነው። የምናከብረውም ባህልም በዓልም ይሁን ኢትዮጵያዊነትን ይዘት ይዞ እንዲሄድ ነው የምንፈልገው። ገና ሊመጣ ሶስት ቀን ምናምን ሲቀረው የገና ዛፍ እናዘጋጃለን። የተለያዩ ነገሮችንም እናስቀምጥበታለን። የገና ቀን ጎረቤታችን ጋር እየሄድን ሰላም እንኳን ደርሳችሁ እንላለን። እኔ ና ሆናናት ከዛም በኋላ ልክ ማታ አካባቢ ሲመጣ ውጪ ራት ልንበላ እንወጣለን። አንድ ቤተሰብ ቤት እንሄዳለን። ከዛ ብዙ ባህላዊ ምግብ ነው የሚገዛው። እንደዚህ ኬክ ምናምን አይገዛም እና ይሰራል። እና ሁላችንም ቁጭ እንላለን። አንዳንዴ ይመረቃል። ከዛ ስጦታ አንዳንዴ እንሰጣጣለን እና ደስ የሚል ጊዜ እናሳልፋለን። ለገና ክብረ በዓል አቅራቢያ ህብረተሰቡ በሙዚቃ በመዝናናት ጌታቸው ተድላ ኃይለጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።